በህዳሴ ግድብ ድርድር ዙሪያ የመጨረሻውን ውሳኔ የሚሰጡት ሶስቱ ሀገሮች ብቻ እንደሆኑ የኢትዮጵያ የውጭ ጉዳይ ሚኒስቴር አስታወቀ። በትግራይ ክልል ስላለው ሁኔታ በምዕራባውያን ዘንድ ያለው አስተያየት ከእውነታው ጋር እየተገናዘበ እንደሆነም የሚኒስቴሩ ቃል አቀባይ ገለጹ ሲል መለስካቸው አምሃ ከአዲስ አበባ በላከው ዘገባ ጠቅሷል። ሙሉ ዘገባ ቀጥሎ ይቀርባል። የውጭ ጉዳይ ሚኒስቴር ቃል አቀባይ ጽሕፈት ቤት ዛሬ በጠራው ሳምንታዊ ጋዜጣዊ ጉባኤ ላይ ሰፋ ብለው ከተወሱ ጉዳዮች መካከል በታላቁ ሕዳሴ ግድብ ዙሪያ ይደረጋል ተብሎ ስለሚጠበቀው ድርድርና ተያያዥ ጉዳዮች አንዱ ነበረ። በተለይ በድርድሩ የተባበሩት መንግስታት ድርጅት፣ የዩናይትድ ስቴትስ ኦፍ አሜሪካ፣ የአውሮፓ ሕብረት እና የመሳሰሉት አካላት አገባብን በተመለከተ በሚነሳው ጥያቄ የሚኒስትሩ ቃል አቀባይ ዲና ሙፍቲ በኦፊሴል ስለዚህ ጉዳይ የኢትዮጵያ መንግስት የቀረበለት ጥያቄ እንደሌለ አስምረው ተናግረዋል። በሳቸው አባባል ከተባበሩት መንግስታት በስተቀር እነዚህ አካላት ከወራት በፊት እስከተቋረጠው የድርድሩ ሂደት ላይ ሲሳተፉ የነበሩ ናቸው። እነዚህ አካላት የኢትዮጵያ ወዳጆች ናቸው ካሉ በኋላ ዴና ዋና ነገር ነው ያሉትን እንዲህ ሲሉ አብራርተዋል። አስተባባሪ የማያመቻች እንጂ የሚያጎርስ የሚያነሳ የሚወስድ አይደለም፣ የሚያቀብል አይደለም። አፍሪካ ህብረትንም ጭምር በሁሉም ቢሆን ማስተባበር እንጂ ዲክቴት ማድረግ አይደለም። ውይይቱ የሚቋጨው መፍትሄ የሚመጣው በሶስትዮሽ ብቻ ነው የሚል ነው። ዲኦፒ የሚባለው 2015 ካርቱም ላይ ሶስቱ መሪዎች እንግዲህ ሁለቱ መሪዎች በሺርና እኛ ጠቅላይ ሚኒስትር ናቸው የሌሉት ሶስቱ ነበሩ። ግብፁ ሰውዬ አሉ ጉራታዊ ለማድረግ እና በሽር ሆነው ዲኦፒ የሚባል እንደ ሀገር የተፈራረሙት ላይ የሶስትዮሽ ድርድር አንቀጽ አስር ላይ ሶስቱ ሀገሮች በድርድሩ ላይ ካልተስማሙ የድርድሩ ሂደት የሚከልሱት ለመሪዎች ያቀርባሉ ይላል። ለመሪዎች ያቀርበ መሪዎቹ በሚወስኑት መሰረት የድርድሩን ስልት ሊቀይሩ ይችላሉ። አንቀጽ አስር ከዚህ ጋር በተያያዘ በኢትዮጵያና በሱዳን መካከል ያለው የድንበር ውዝግብም በጥያቄ መልክ ከጋዜጠኞች ቀርቦ ነበረ። እንደ ጋዜጠኞቹ ጥያቄ ከሆነ የኢትዮጵያ መንግስት የሱዳን ጦር በኃይል ወደ ግዛቴ ገብቷል ካለ በኋላ ዝምታን መርጧል፣ ምን ምክንያት ይኖረው ይሆን የሚል ነበረ። አምባሳደር ዲና ሙፍቲ ዲፕሎማሲ ብዙ መንገድ አለው ይላሉ። ወል ኦፊሻሊ ያለ ባናጫጩህም ግን ተገቢ በሆነ መንገድ በዲፕሎማቲክ ቻናል ለእነሱ ወዳጆችም ለጋራ ወዳጆቻችን ለእኛ ለግለ ወዳጆችን ጥሩ ነገር አይደለም እየሰሩት ያሉት። ይህን ነገር ቢተውት ጥሩ ነው፣ አያዋጣቸውም። እኛ የሱዳን ሕዝብ ወዳጅነት እንፈልጋለን። ሱዳን ሕዝብ ጋር አሁንም ዘላቂ የሆነ ወዳጅነት መገንባት እንፈልጋለን የሚለውን ነገር በየጊዜው አድቫንስ እያደረግን ያለንበት ሁኔታ ነው ያለው። ዲፕሎማሲ ማይክሮፎን ዲፕሎማሲ አለ፣ ኦፍ ማይክሮፎንም አለ። ስለዚህ ከማይክሮፎን ውጭ በመሆኑ ምናልባት ካልሆነ በስተቀር ዝም ብሎን ተመችቶን መሬታችን መያዙ ቅርሳ አሰኘን ነው ብሎ አይቻልም። ባለፈው ሳምንት በትግራይ ክልል የአያሌ ሀገሮች አምባሳደሮች ያደረጉት ጉብኝትና መንግስት ከዚህ ያተረፈው ምንድን ነው የሚል ቃና ያላቸው ጥያቄዎችም ተነስተዋል። አምባሳደር ዲና ሙፍቲ እንዳስረዱት የአምባሳደሮቹ ይፋ አስተያየት ለመንግስት አልተሰጠም። ይሁንና በስፍራው ከነበሩ ምላሾቻቸው መገመት የሚቻለው በምድር ላይ ያለውን እውነታ ካዩ በኋላ አስተያየታቸው እንደተለወጠ ጠቁመዋል። የመንግስታቱ ቅሬታ የነበረው ሕግ የማስከበሩ ሥራ ከተጠናቀቀ በኋላ ለምን በር ተዘጋብን የሚል እንደነበረ እና አሁን ይህ እንደተለወጠ አምባሳደሩ አብራርተዋል። የሴቶች መደፈር አለ፣ ግድያ አለ፣ ዘረፋ አለ፣ ቃጠሎ አለ ነው ያሉት። እሺ፣ ይህን ነጻ በሆነ አካል ጭምር ማጣራት ይቻላል። ከእኛ ጋር ተባብራችሁ እናጣራ የሚል ኦፈር ተሰጥቷቸዋል። የሰብአዊ መብት ድጋፍ ጠንክሮ ይቀጥል ነው ያሉት። እሺ የተጎዳ እኛ ህዝብ ነው፣ የትግራይ ህዝብ ይበልጥ እኛ ህዝብ ነው፣ እኛንን የምንቆረቆርለት። ስለዚህ ይህንን ህዝብ ለመርዳት ይኸው ሰባ በመቶ መንግስት አውጥቶ እየሰጠ ነው ያለው። እንደውም ተጨማሪ አምጡ ተብሎ ቻለንጅ የሆኑበት ሁኔታ ነው ያለው። ይህ ሁኔታ በሌለበት ማለት ነው። ሲያቀርቡት የነበረ ኮንዲሽን በተነሳበት ከዚህ በኋላ ውሳኔ፣ አድማ፣ ተጽዕኖ ማቀብ የሚለው ባዶ መዝሙር ነው የሚሆነው። ይህን እየተረዱት ሄዷል። ነገር ግን ኢንትረስት የሌላቸው የሉም ማለት አይደለም። ከዚህ ከፔሮሉ ጥቅም ጋር ከአክቲቪስቶቹ፣ ከሎቢስቶቹ ከምናምን ጋር ይህን ነገር ይቀጥሉታል እስከ መጨረሻ። ቃል አቀባዩ በዚህ እውነታ ረገድ ሌላም ገጽታ እንዳለ አስረድተዋል። ሁለተኛው የነገር ፕሮትራክት እንደሆኑ ጦርነቱ ቢቀጥልና አካባቢው ቀውጢ ቢሆን ወደ አመድ ቢቀየር የጦርነቱ ወደ ሱዳን ወደ ሶማሊያ ወደ ምናምን እንትን ቢል በጣም የሚያተርፍ ብዙ ሀይል አለ። በሰብአዊ ምርት ምክንያት በድጋፍ ምክንያት በሪሊፍ ምክንያት ወደዚህ የሚዘምት ያ በጣም ተስፋ ቆርቷል። በአጭር ጊዜ ውስጥ ይህ ነገር በማለቁ በጣም ነው የደነገጡት። ከገመቱትም በላይ ነው። ቢሊፍ ሲስተሙም አለ በፊት ያን ሀይል በጣም ያመልኩታል አልሸነፍም ማንም አይችለኝም የሚል እራሱን ምናልባት ከመልአክ ትንሽ ያስጠጋ ሀይል ስለነበረ አምነውታል፣ ተቀብለውታል። ስለዚህ ውሸት ነው አለ አሁንም ነው የሚሉት እና ከዚ አንጻር ምክንያቶቹ ስለሌሉ ስለዚህ አውሮፓና አሜሪካ ፕሬዠር የሚበለው አንዱ እንትን ነው የሚሆነው። ከዚህ በኋላ የለም ሊኖርማችንም የቀለለ ይሄዳል የሚል እንትን ነው ያለን። ይሄ ደግሞ ጠቀሜታ ለኛ ብቻ ሳይሆን ለእነሱም ነው ነው አክሴሲቢሊቲ ሁማን ራይት ጉዳይ የሪሊፍ ኦፕሬሽን እስካለ ድረስ ምንቀረ ነው። ይሁንና በክልሉ የኢኮኖሚ እንቅስቃሴ ለመጀመርና የውጭ ባለሀብቶችን ለመሳብ ጦርነት የተካሄደበት አካባቢ መሆኑን አስታውሰው ጊዜ እንደሚወስድ አልሸሸጉም። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።